You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio download ma madrogon nabisig no thalenn bulu programun andet madimadun. Demichelu le sbscomau <laughs> samhari አቶ ሙሴ ደለለኝ በተባበሩት መንግስታት የንግድና ልማት ጉባኤ በአፍሪካ ዲቪዥን ወደብ አልባ አገራት እድገት የስራ ኃላፊ በእርግጥ ውይይታችን በድርጅቱ ውክልና ስም አደለም የግል አስተያየቶን እንዲሰጡን ነው ግብዣችን። እና በአሁኑ ወቅት የኮሮና ቫይረስ መላውን ዓለም እያወከ ነው ያደጉትንም ያላደጉትንም አገራት ያለምንም መድልኦ። በተለይ የምጣኔ ሀብት ተጽዕኖ በታዳጊ አገራት ላይ ምን ያህል የከፋ ሊሆን ይችላል ይችላል፣ ይላሉ ምዕራቡ ዓለምን ይህንን ያህል ካወቀ። ካሳሁን መጀመሪያ በጣም ላመሰግንህ ስቀድልኝ ይሄንን እድል ስለሰጠኝ እንዳልከው ይሄንን ውይይት የምናደርገው ድርጅቱን ወክዬ ወይንም ዓለም መንግስታትን ወክዬ አይደለም ወይንም የስራ ክፍሌንም ወክዬ ሳይሆን በግሌ ነው የምሰጥህ፣ እና እድሉን ስለሰጠኝ ላመሰግንህ ወዳለሁ። እንግዲህ የምናተኩረው እንዳልከው በኢኮኖሚ ጉዳይ ላይ ነው። የዚህ አይነት ወረርሽኞች ብዙ በኢኮኖሚ ላይ የሚኖራቸው ተጽዕኖ በተመለከተ በዓለም አቀፍ ደረጃ ብዙ ልምድ የለም። እንግዲህ ዓለም እንደምታውቀው በተለያዩ ጊዜያቶች በኢኮኖሚ ቀውስ ስትታመስ ቆይታለች እና ያለን ተሞክሮ በዚህ አይነት ወረርሽኝ በተለይ ጤናን በሚመለከት የሰው ህይወት እየቀጠፈ ወደ ኢኮኖሚ የሚሸጋገር ችግር ያስከተለ ቫይረስ በዓለም ሲከሰት ይህ ለሁለተኛ ጊዜ ነው። በዚህ መጠኑ ማለት ነው። በዚህ ደረጃ ሲከሰት የመጨረሻው ከመቶ ሁለት አመታት በፊት የተከሰተው ስፓኒሽ ፍሉ ወይም በእኛ ሀገር የሄዳር ወረርሽኝ እንደሚባለው አይነት ነገር ነው። በዓለም አቀፍ ደረጃ ያለው ተሞክሮ በጣም አነስተኛ ነው። ከሌሎቹ የፋይናንሽል ክራይሲስ ለምሳሌ በአስራ ዘጠኝ ሰላሳዎቹ የተከሰተው የኢኮኖሚክ ዲፕሬሽን ብትመለከት፣ ከዛ በኋላ በአስራ ዘጠኝ ሰባዎቹ የነዳጅ ዋጋ ንረት ያስከተለውን ቀውስ፣ በአስራዘጠኝ ሰማኒያዎቹ የተከሰተውን የውጭ ቀውሶችን እነኝህን በምትመለከትበት ጊዜ አለም የተሻለ ተሞክሮ ያላት የኢኮኖሚ ቀውሶች በኢኮኖሚ ላይ በተለይ ድንበር ዘለው ኤክስተርናል ሾክ ነው የምንላቸው በሀገሮች ላይ የሚያሳድሩትን ተጽዕኖ በመቆጣጠር እና እነሱኑ ኢኮኖሚ እንደገና ከወደቀ እንዲያንሰራራ በሚያደርጉ ጉዳዮች ላይ ነው ብዙ ተሞክሮ ያለው እና ይሄ ኮሮና ቫይረስ እንዳልኩ ሁለተኛ ጊዜ ቢሆንም መጀመሪያ ከተከሰተ የምንማራቸው ብዙ ነገሮች አሉ። ለምሳሌ ጥናቶች እንደሚያመለክቱት የኢኮኖሚክ ሂስቶሪያንስ እንደሚነግሩን በስፓኒሽ ፍሉ ጊዜ ኖን ሜዲካል በተለይ ሕክምና ወጪ ሳይደረግባቸው የተደረጉ በሽታውን ለመቆጣጠር የተደረጉ ጥረቶች ትልቅ ሚና ተጫውተዋል። ይሄ እንግዲህ እንደዚህ የተደረጉት ቅድሚያ የተወሰዱት የመቆጣጠሪያ ስልቶች በኢኮኖሚ ላይ የሚኖረውን ተጽዕኖ ገድበዋል። እንደገና ኢኮኖሚ ቶሎ እንዲያንሰራራ ምክንያት ፈጥረዋል። እንግዲህ ያሉን ተሞክሮች እነኝህ ብቻ ናቸው። በተቃራኒው ስትመለከት ብዙ ጊዜ በህክምና መፍትሄ ላይ ያተኮሩ ኢኮኖሚዎች ያን ጊዜም ቢሆን በጣም የተጎዱ ናቸው። ኢኮኖሚውን ለማንሰራራት ረጅም ጊዜ የወሰደባቸው በህክምና ዘዴ ላይ በሽታውን ለማከም ለመቆጣጠር፣ ከመከላከል ወደ ማዳን ወደ ተሸጋገሩ አገሮችና ኢኮኖሚዎች ላይ ነው ከፍተኛ ተጽዕኖ ያለው። ስለዚህ ከዚህ ልምድ በመነሳት ምንድን ነው ብዙ ትኩረት መደረግ ያለበት? በመቆጣጠሩ ላይ ነው፣ በመከላከሉ ላይ ነው። ይሄ ትልቅ አንድምታ አለው ለኢኮኖሚ። አንደኛ አሁን የሚሆነውን ወጪ ይቀንሳል። ሁለተኛ ኢኮኖሚው ቶሎ ሳይጎዳ ተረጋግቶ እንደገና በአጭር ጊዜ ውስጥ እንዲነሳሳ እድል ይሰጣል፣ ትልቅ እድል ይሰጣል። እንግዲህ የዚህን አይነት ወረርሽኞች ድንበር ዘለል ወረርሽኞች ወደ አፍሪካ እና ወደ በልማት ወደኋላ ወይንም በመልማት ላይ ያሉ ሀገሮችን ከማንሳቴ በፊት በዓለም ኢኮኖሚ ላይ ሁለት መሰረታዊ ጥያቄዎችን አስነስቷል። ትልቅ የሚባሉ እንግዲህ ካደረሰው ተጽዕኖ ባሻገር የፖሊሲ ጥያቄዎችን አስነስቷል። አንደኛ ሉላዊነት የምንለው ነገር ግሎባላይዜሽን እየተባለ የሚወራው ከሀያኛው ክፍለ ዘመን የመጨረሻ ዓመታት አሁን ሀያ አንደኛውን ክፍለ ዘመን እስከጀመርንበት ጊዜ ድረስ በፊት የነበሩትን የኢኮኖሚ ትስስሮችን መሰላሰል ነው የሚሉት መሰለኝ በአማርኛ ጥያቄ ውስጥ ያስገባ ነው። እና በኢኮኖሚ ላይ ያለው ጉዳት እጅግ ከፍተኛ ሊሆን ካስቻሉ ጉዳዮች አንዱ ያለው የዓለም መቀራረብ ነው። አንድ ቪሌጅ ሆኗል እና ቻይና ላይ የተከሰተ አንድ ችግር አለምን በአንድ ጊዜ ወሮ ከህይወት እና ከጤና ሲስተም በላይ በኢኮኖሚ ላይ ይህን ያህል አደጋ ሲያደርስ ትልቅ ከአሁን በኋላ ያለው የፖሊሲ ሪስፖንስ ግሎባላይዜሽንን እንደገና ለመመርመር የሚያስችል ነው ወይም ሉላዊነት የሚባለው እንደገና ለመጠየቅ የሚያስችል ነው። አንድ ምሳሌ ላንሳልህና፣ ብዙዎቹ የእጅ ጽዳት ለዚህ አንድ ሳኒታይዘር የሚባለውን ጨምሮ፣ ማስኮቹን ጨምሮ ካምፓኒዎች የማምረቻ ቦታቸውን ከበለጸጉ አገሮች እያወጡ በልማት ወደኋላ ወደ ቀሩት በተለይ ወደ ኤዥያ ሀገሮች ነው ያዛወሯቸው። ይሄ የምርት ውጤታማነትን ወይም ኤፊሽንሲ የምንለው ከዛ ውጭ ደግሞ ኦፊስኬል የሚባለውን ቶሎ የማምረትና ቶሎ የማትረፍ መርሆችን ተከትለው ነው እና እዚህ ችግሮች በተነሱ ጊዜ ያደጉ ሀገሮች ውስጥ የፊት ማስኮች አልነበሩም። የእጅ ማጽጃ ሀንድ ሳኒታይዘርስ የሚባሉ አልነበሩም። ይሄ ፐርሶናል ፕሮቴክቲቭ ኤኩፕመንት የሚባሉት ዶክተር መይጣ የሕክምና ባለሙያቸው የሚጠቀሙባቸው በብዛት አልነበሩም። ለምንድን ነው በብዙ ድሮ የሚመረቱ የነበሩት እነህ ምርቶች ኤፊሺየንሲ ሲኪንግ እና ኮስትን የማምረቻ ወጪዎቻቸውን ለመቀነስ እና ትርፋቸውን ለማሳደግ ሲባል በማደግ ላይ ወዳሉ ሀገሮች በተለይም ወደ ኤዥያ ነው የሄዱት እና ትልቅ ችግር ነበረ በበለጸጉ አገሮች ውስጥ እና ይሄ እንደገና ይሄ ፕሮዳክሽን ኔትወርክ የሚባለውን የማምረትና የአቅርቦት ሰንሰለቱን ነው ያናጋው በሽታ። ቫሊዩ ቼን እና ሳፕላይ ቼኑን ነው የበጣጠሰው እና አገሮች እንደገና ፖሊሲዎቻቸውን እንደገና እንዲመረምሩ ነው ያደረጋቸው። እነኚህ ስትራቴጂክ የሆኑ በሰው ሕይወትና በሀገር ጤና፣ በሀገር ህልውና ላይ ችግር የሚያደርሱ እቃዎችን ከአሁን በኋላ ወደ ሌላ ሀገር ማዛወር አለብን የለብንም? የሚለው ትልቅ ጥያቄ እየሆነ ነው ያለው። ሁለተኛው ጥያቄ ከዚህ በፊት ችግሮች በተነሱ ጊዜ ኢኮኖሚ ማርኬት ወይም የገበያ ሀይል ይፈታዋል የሚል አነጋገር ነው የነበረው። ለዚህ ነው እንደምታውቀው በበለጸጉ ሀገሮችም በማደግ ላይ ባሉ ሀገሮችም የመንግስታት ሚና እየቀነሰ የገበያ ኃይሎች ሚና ወይም የፕራይቬት ሴክተሩ ሚና እያደገ የሚመጣበት ሁኔታ ነው የተፈጠረው እና ግን የምታየው አሁን እነኛ ኃይሎች በተለይ በአፍሪካ በአስራ ዘጠኝ ሰማንያዎቹ እና ዘጠናዎቹ በስፋት ሲተገበሩ የነበሩት ገበያ መር ፖሊሲዎች አሁን ለዚህ አይነት ክስተቶች ወይንም ችግሮች መፍትሄ ሊሰጡ አልቻሉ። ተመልሶ የመጣው መንግስት ነው ሬስኪው ፓኬጅ የምትለው ሪሃቢሊቴሽን ፈንድ የሚባለውን ኢኮኖሚ ለማንሰራራት ስራ አጥነት እንዳይቀንስ የሚደረጉ የፖሊሲ በኋላ እንመለከታቸዋለን። ይሄንን በሙሉ እያደረገ ያለው መንግስት ነው። ካሳሁን ጊዜህን ባሎት ታይቶ የማይታወቅ በዓለም ታሪክ ውስጥ ታይቶ የማይታወቅ የቤል አውት ፓኬጅ ነው። ሀገሮች ኢኮኖሚው እንዲያንሰራራ ኢኮኖሚው ከጉዳት መጀመሪያ፣ እንዲድን፣ ሁለተኛ ቶሎ እንዲያንሰራራ እጅግ ከፍተኛ ታይቶ የማይታወቅ አልኩ የጂ ትዌንቲ በቅርቡ ፕሌጅ ያደረገው አንድ መቶ አስራ ሰባት ትሪሊየን ዶላር ነው። ይሄ ለኢ- ለኢመርጀንሲ እና ለሪሊፍ ነው። ለማነጻጸር እንዲረዳ በሁለት ሺ ስምንት ና ሁለት ሺ ዘጠኝ ደረሰው የፋይናንሻል ክራይሲስ ባደረሰው የኢኮኖሚ ቀውስ ቤል አውቱ አንድ ትሪሊየን አካባቢ ነው የነበረው ደረጃ። በዓለም አቀፍ ደረጃ አሜሪካ ብቻ ሁለት ነጥብ አምስት ትሪሊየን ነው አሁን የመደበችው። ስለዚህ ምንድን ነው ይሄ እያመለከተን ያለው የነበሩት የገበያ ኃይሎች ተስፋ የተጣለባቸው የማርኬት ኢንስቲትዩሽንስ እና ሜካኒዝምስ የሚባሉት ለዚህ አይነት ክራይሲሶች ለዚህ አይነት ከውጭ የሚመጡ የሚከሰቱ በዓለም ኢኮኖሚ መሰናሰል ምክንያት የሚመጡ ችግሮችን ለመቋቋም የማይችሉ መሆናቸው ነው ያረጋገጠው። እና የመንግስታትን ሚና እንደገና ሪቪዚት እንዲያደርግ እንደ እኚህ ትልቅ መሰረታዊ ጥያቄዎች ናቸው፣ ይሄ ክራይሲሱ ያስነሳቸው። ወደ ኢኮኖሚው ጉዳይ ስንመለከት መጀመሪያ ማየት ያለብን ጠውሱ የሚተላለፍባቸው ወደ ኢኮኖሚ የሚሸጋገርባቸው መተላለፊያ መንገዶች ምንድን ናቸው? ይሄ እንግዲህ የእያንዳንዱን ሀገር አገር የኢኮኖሚ ትስስር የተሳሰረበትን ሰንሰለት መመልከት ያስፈልጋል። በክልል ደረጃ በአፍሪካ ደረጃ ወይም ኢትዮጵያን ራሱ በምንመለከትበት ጊዜ ትስስራችን ከዓለም ጋር ያለን በምንድን ነው? ሀገሮች በመጀመሪያ የተሳሰሩት በምንድን ነው? መሰረታዊ የትስስር መስመሮች አሉ። ኢኮኖሚ በሚመለከት ንግድ አንዱ ነው። በንግድ ላይ ከፍተኛ ተጽዕኖ ነው ያደረሰው። ፋይናንስ ሁለተኛው ነው። እንደውም በበለጸጉ አገሮች መጀመሪያ አይተህ ከሆነ ክራይሲሱ ይሄ ችግሩ ሲነሳ ይሄ አክሲዮን ገበያን ነው ሰባብሮ በታት ነው። ክራሽ አድርጎ ያለ ምልክቶች የታዩት በኢኮኖሚ ላይ የፋይናንስ ተቋሞችን ነው የፋይናንስ ስርዓቱን ነው አደጋ ላይ የጣለው፣ የሀዋላ ፍሰትን ነው ትልቅ አደጋ ላይ የጣለው፣ የአገልግሎት ዘርፍ ንግዶችን ነው፣ ቱሪዝምን፣ ትራቭል አሁን ኢትዮጵያን ኤርላይንስ እንድትመለከት እነኝህን ነው በከባዱ እየጎዳ የተነሳው እና እያንዳንዱ ለምንድን ነው እነኝህን ነገሮች የመተላለፊያ መንገዶቹን በትክክል ማወቅ እያንዳንዱ ሀገር ለመከላከል የሚወስዳቸውን እርምጃዎች እና የፖሊሲ አቅጣጫዎችን ያመለክታል። በተለይ በአሁን ወቅት በዓለም ባንክ እንደዚሁ ከፍተኛ ማስጠንቀያ የሰጠ ነው። አፍሪካ የከፍተኛ የሆነ ድርቅና የበረሃን በጣ የአፍሪካን የምግብ ዋስትና እጅግ አሳሳቢ ወደ ሆነ ሁኔታ ላይ አደርሷል የሚል ሪፖርት አውጥቷል። በዚህ ላይ የኮቪድ 19 ተጽዕኖ ሲጨመርበት አፍሪካ ውስጥ የምግብ ዋስትና ለመኖር ከዛም አልፎ ወደ ማህበራዊ ቀውስ ማህበራዊ ቀውስ ወደ ፖለቲካዊ አለመረጋጋት ሁሉ ሊያስከትል እንደሚችል ስጋቶች አሉ። ይህ ምን ያህል አሳሳቢ ነው ለአፍሪካ? ብለው ይላሉ። ይሄ የምግብ ዋስትና ለመቻል የአፍሪካ የቆየ ችግር ነው። የግብርናው መዳከም፣ የግብርናው የሚያመርታቸው ለምግብ ፍጆታ የሚያመርታቸው የምግብ አይነቶች መለወጥ፣ በአንዳንድ በአፍሪካ ሀገሮች ኢምፖርት የሚደረገው ምግብ ከውጭ የሚገቡት እንደ ራይስ የመሳሰሉ ምግቦች ድሮ በጥንታዊ የአፍሪካውያን ከሚመገቡት የምግብ አይነቶች እየተለዩ ነው የመጡት እና በኢምፖርት በሚደረግ በተለይ ከውጭ በሚገዛ ምግብ ላይ አፍሪካ የአፍሪካ ጥገኝነት ከፍ ያለ ነው ከሌሎቹ ሀገሮች። እንደውም ጥሩ አነሳህልኝ። ወደ መቶ ሰላሳ አምስት ሚሊዮን ሕዝብ የምግብ ስጋት በሃምሳ አምስት ሀገሮች ከፍተኛ የፉድ ኢንሴኪሪቲ ወይም ለምግብ ያለው ቅርበት ችግር ያጋጥመዋል ተብሎ ነው በዓለም አቀፍ ደረጃ የእኛም ድርጅት ያጠናው ጥናት የሚያመለክተው ከነኚህ ውስጥ ወደ ሀምሳ ሚሊዮን የሚሆነው አፍሪካ ውስጥ ነው። ይሄ በጣም ትልቅ ትልቅ ቁጠት ነው። እንግዲህ የአፍሪካን የምግብ ዋስትና እንዳ የሚያወሳሰቡት እንደምታውቀው በተለይ በምስራቅ አፍሪካ የአንበጣ ወረርሽኝ ከፍተኛ ጉዳት አድርሷል። በቅርብ ያየሁት የኢትዮጵያ ሪፖርት ራሱ የሚያመለክተው እንግዲህ በትንሹ ወደ ሁለት መቶ ሺህ የሚሆን ህዝብ ምርት እጅግ በጣም እንዲጎዳና የምግብ ዋስትና ችግር እንዲፈጠር ምክንያት ሆኗል ነው እንግዲህ የዚህ አይነት ችግሮች ኮቪድ ሲጨመርበት የኮቪድ ናይንቲን ሲጨመርበት በሀገር ውስጥ ያሉ ምርቶች እንኳን ወደ ተጠቃሚው እንዳይሄዱ ምክንያት የሚፈጥሩ ሁኔታዎች አሉ። ለምሳሌ በሀገር ውስጥ የሚደረጉ ሎክዳውን ሬጅነሊ ሀገሮች ማነው ከቦታ ቦታ መንቀሳቀስ በሽታውን ለመቆ- ይህ ለእኛ አስፈላጊ እርምጃዎች ናቸው፣ በሽታውን ለመቆጣጠር። ግን የምግብ ፍሰትን የምግብ አቅርቦትን በከፍተኛ ደረጃ እየጎዱ የምግብ ዋጋ እንዲንር የሚያስከትሉ ይህ ንረት ደግሞ ድሃውን በተለይም የመሸመት አቅም የሌለውን ኅብረተሰብ በከፍተኛ ደረጃ እየመጉዳቱ እንትን ያለ ስጋት ነው። ይሄ እየተባባሰ የመጣ ስጋት ነው። ለአፍሪካ አስራ ዘጠኝ ዘጠና ስምንት ጀምሮ አፍሪካ ትንሽ ለውጥ እየታየ የነበረው የኢንካም ፖቨርቲ የምንለው በድህነት በከ አስከፊ ድህነት ወይም ኤክስትሪም ፖቨርቲ ውስጥ ያለ የህዝብ መጠን ቁጥሩ አይደለም መጠኑ ፐርሰንቴጁ እየቀነሰ የመጣበት ነው። በእርግጥ የህዝብ ብዛታችን አፍሪካ እየጨመረ ስለሆነ ነፍስ ወከፍ ሰውን ስትቆጥር ቁጥሩ ከፍ ያለ ሊሆን ይችላል። ግን ፐርሰንቴጁን ስታይ እየቀነሰ ነው የመጣውና ይህንን ሪቨርስ ያደርጋል። ይሄ እንግዲህ ለሀያ ሀያ አምስት አመታት የተገኘ ውጤት ነው። ይህንን ይቀለብሳል ተብሎ ነው የሚፈራው ና ከሀያ ሶስት እስከ ወደ አርባ ዘጠኝ ሚሊዮን ህዝብ በአለም ደረጃ ወደ ድህነት ከድህነት ወለል በታች ይወርዳል ተብሎ ነው የሚጠበቀው። በዚህ በኮቪድ ምክንያት ከሀያ ሶስት እስከ ሀያ አምስት ሚሊዮን የሚደርሰው አፍሪካ ውስጥ ነው። በተለይ በሰብሳረን አፍሪካ በምንለው አካባቢ ነው የሚደርሰው እና እና ጉዳቱ እጅግ እጅግ ከፍተኛ ነው እና ምንድን ነው መደረግ ያለበት፣ በኋላ እናየዋለን ይሄንን እና አስጊ ነው ትልቅ በከፍ በጣም በከፍተኛ ደረጃ የምግብ አቅርቦትን የሚያውት በሽታውን ለመቆጣጠር የሚወሰዱ እርምጃዎች ሶሻል ዲስተንሲንግ እና የምንላቸው የዚህ የመራራ አቁንትን ሙቭመንት በሀገር ውስጥም ከውጭም ሰዎች እንዳይገቡ ትራንስፖርት እንዳይኖር ሲደረግ ምግብ አቅርቦትንም ያለውንም እንኳን ለማድረስ ችግር ይፈጥራል። በሳፕላይ እና በክፍፍሩ ላይ ችግር ስለሚፈጥር ብዙ ጊዜ በድሀ ሀገሮች ላይ በተለይም የመሸመት አቅም በሌላቸው የህብረተሰብ ክፍሎች ላይ ከፍተኛ ጫና ያደርሳል። ከፍተኛ ጫና ነው የሚያደርሰው። ይሄ እንግዲህ አገሮች የግድ ትልቅ ወጪ አውጥተው ምግብ እንዲያስገቡ ያስገድዳል። ይሄ ደግሞ በበጀት ላይ የሚኖረውን ወደኋላ ብንመለከት ይሻላል ብዬ። ይሄ ባለበት ሁኔታ ምን አይነት መፍትሄዎች ያስፈልጋሉ? ታዳጊ ሀገራት በተለይ ኢትዮጵያን በምሳሌ በመውሰድ ይህን ከዚህ ከአሁን ባለው ኢኮኖሚ ድቀት ላይ እንደገና የኮሮና ቫይረስ የሚኖረው ተጽዕኖ ቅድም እንደተነሳው አስጊ ነው። ከዚህ ለመውጣት በሀገር አቀፍ ደረጃ ምን ማድረግ አለባቸው? ዓለማቀፉ ማህበረሰብስ ለነዚህ ሀገራት የማድረግ የሞራል ግዴታዎቹ እስከምን ድረስ ሊደርስ ይገባል ይላል ጠቅላይ ሚኒስትር አብይ አህመድ በኒውዮርክ ታይምስ ላይ ባወጡት መጣጥፋቸው ታዳጊ ሀገራት ኮሮና ቫይረስ የሚደርስበትን ጥቃት ያንን ለመከላከል ነዋያቸውን ማፍሰስ ይገባቸዋል፣ ወይስ ከውጭ ያለባቸውን የእዳ ጫና መክፈል ይገባቸዋል? በህይወትና በሞት መካከል ነው ያለነው እና አበዳሪ ሀገራት እዳዎችን ሰርዙልን የሚል ጥያቄ አቅርበዋል። እንዴት አያውታል እነዚህን ነገሮች በእርሷ አታያ መፍትሄ ይገባል፣ ይላሉ ከሀገር ውስጥ እና ከውጭ ሀገር። በጣም አመሰግናለው ምካሳሁን። በሀገር ውስጥ መደረግ የሚገባቸው ነገሮች አሉ በአቅም አቅም በፈቀደ መጠን። የመጀመሪያውና ትልቁ ነገር አላስፈላጊ የዋጋ ንረት፣ በተለይ ክራይሲሱን ተጠቅሞ ነጋዴዎች ወይንም አቅራቢዎች አላስፈላጊ ማስፈልግ የዋጋ ጭማሪ እንዳያደረጉ ከፍተኛ ቁጥጥር ማድረግ አንዱ ነገር መንግስት ሊያደርግ የሚችለው ሁለተኛው ነገር በእርግጥ አንዳንድ ምርቶቻችን ጊዜ የሚወስዱ ስለሆነ የምናወራው አምና ስለተመረቱት ምርቶች ነው እና አገሮች፣ ማለት አምራቾች ለገበያ የሚያቀርቧቸውን ምግቦች ዝም ብለው እንዳያከማቸውና እንዳያስቀምጡት እንግሊዝኛውን ላለመጠቀም ፈልጌ ነው። የክርታ እንዳደርጉት አስፈላጊውን ኢንሴንቲቭ ወደ ገበያ እንዲያቀርቡ ምርቶቻቸውን ወደ ገበያ የሚያቀርቡበትን ሁኔታ ማመቻቸት ያስፈልጋል አንዱ ነገር ለምሳሌ ቀረጥ በምግብ ላይ የሚጫ የሚወጡ ቀረጦችን መቀነስ። ይሄ እንግዲህ ተሰብቶ የሚሸጡ ምግቦችን የሚጨምራል። ግን ከተመርተው ደግሞ ወደ ገበያ የሚቀርቡ ምግቦች ነጋዴዎች የሚከፍሏቸው ቀረጦች መንግስት፣ እንግዲህ በመንግስት ላይ ወደኋላ ና በጀት ላይ ችግር ይፈጥራል። የዚህ አይነት ነገር አንዱ ነገር እሱ ነው። ሶስተኛው ነገር በፈር የምግብ ክምችትን አቅም በፈቀደ መጠን ወደ ውጭ የሚላኩ ምግቦች ሀገሮች አንዳንድ ጊዜ የዚህ አይነት ኢመርጀንሲ ሲያጋጥማቸው ወደ ውጭ የሚልኳቸው በተለይ ትርፍ ግብርናን የሚያመርቱ ሀገሮች ወደ ውጭ ምግቦች የምግብ ሸቀጦችን እንዳስወጡ መንግስታት ይከለክላሉ። በእኛም ድርጅት በኩል ይህ እንዳይሆን የምግብ ስርጭቱና ንግዱ በነበረው ሁኔታ እንዲ እንትን እንዲል ወደ ውጭ ወደ ሀገር ውስጥ የሚያስገቡ ሀገሮችም ኢምፖርት ታክስ በምግብ ላይ ያሉትን እነሱን ወይ እንዲቀንሱ ወይ እንዲያስተካክሉ፣ ወደ ውጭ የሚልኩ ሀገሮች ላይ ደግሞ በኤክስፖርት ላይ የሚጥሏቸው የታክስ እና የመሳሰሉትን ምግብ በሚያመርቱና ወደ ውጭ በሚልኩ ካምፓኒዎች ላይ ኢንቲቭ እንዲሰጧቸው መደረግ ያለበት ብለን እኛም እየመከርን ነው። በተለይ የምግብን አምርተው የግብርና ውጤቶችን ለዓለም ለሚያቀርቡ ሀገሮች። ሌላው በሀገር ደረጃ መደረግ ያለበት ተጠቂ የሆኑ ተጋላጭ የሆኑ የሕብረተሰብ ክፍሎቻችንን በሚገባ ለይተው ማስቀመጥ ማወቅ ያስፈልጋል የት እንዳሉ ምን ያህል እንደሆኑ፣ ምን ያህል ምግብ እንደሚያስፈልጋቸው። አንዳንድ ጊዜ ካሽ ትራንስፈር ይባላል በሌላ ሀገሮች። እኛ ሀገር እንግዲህ አቅማችን ያን ያህል የሚፈቅድ አይመስለኝም። ግን መንግስት በተቻለው መጠን እነ የህብረተሰብ ክፍሎች እንዳይጎዱ በተቻለው መጠን ለይቶ በማወቅ ጉዳታቸውን የምግብ ፍጆታቸውን በቤተሰብ ደረጃ፣ በግለሰብ ደረጃ ሀውስሆልድ እና ኢንዲቪጁዋልስ ተብለው ተከፋፍለው ያሉበት ደረጃ እንትን ተብሎ በየአካባቢው ና በየዞኑ ደግሞ በኢትዮጵያ እንደተመለከተ በክፍለ ሀገራትን ጭምር ሮ ክፍለ ሀገራት አሁን ክልሎች ነው የሚባለው መሰለኝ በክልሎች ና በከተሞች የክምችት አቅሞት የሚጠናከሩበት ሁኔታ ማመቻቸት በተለይ ቩልነራብል ይሄ በጣም ተጋላጭ የሆነው የህብረተሰብ ክፍላችን እንዳይጎዳ የማድረግ ነገር ነው። ጥሩ ነጥብ ያነሳኸው ጠቅላይ ሚኒስትሩም የጻፉት ኦፔድ መሰረቱን ያደረገው እዳ መክፈል አለብን ወይንስ የህዝባችንን ማዳን አለብን የሚለውን ይሄንን እኛም በብዛት እየሰራን እየተመለከት ነው ያለ ነው ኢትዮጵያ እንግዲህ እንደምታውቀው ከፍተኛ ዕዳ ጫና ካለባቸው ሀገሮች ተመድባለች። ይሄ እንግዲህ ባለው የልማት አስፈላጊነት የብድር ኢንፍራስትራክቸር ለመዘርጋት የሚያስፈልጉ ሌሎችም ሌሎችም መንግስት የሚያስፈጽማቸው በነገራችን ላይ እያንዳንዱ ከመንግስት በጀት ላይ ከአስር ወይም ከአንድ መቶ የመንግስት ወጪ ውስጥ ከአንድ መቶ ዶላር ወይም ብር ወጪ ውስጥ ወደ ስድስት ዶላር የሚመጣው ከውጭ ብድር ከውጭ ድጋፍ እና እንደገና በሬሚታንስ በሚሰጡት ነው። እንግዲህ ይሄ ትልቅ ነው። በመንግስት ወጪ ላይ ያለ የዕዳ ክፍያችን ለመንግስት እኛ በሰራ ነው። ለኢትዮጵያ ወደ ከመንግስት ወጪ ይሄ በጣም ትልቁ ነው። ከሀያ እስከ ሀያ አምስት ፐርሰንት ዕዳ ክፍያ ዴት ሰርቪሲንግ ብቻ የምንለው ሊሄድ ይችላል። የኢትዮጵያ ጠቅላላ ዕዳ ወደ ሀምሳ አንድ ቢሊየን ይለርሳል። አሁን የሀገር ውስጡን ጨምሮ ማለት ነው። ከዚህ ውስጥ ሀያ ስምንት ቢሊዮኑ የውጭ ብድር ነው። ከዚህ ውስጥ ደግሞ ወደ ሀምሳ ፐርሰንት የሚጠጋው ከቻይና የተገኘ ብድር ነው ለልማት ስራዎች ሌሎች እንደዚህ ለሚያስፈልጉ ነገሮች ተብሎና ይህ በጣም ከፍተኛ ነው። ከኤክስፖርት ሬሽዋችን ጋር ስታወዳድረው ወደ ሶስት መቶ ትንሽ ካልኩሌሽን አይቼው አድርጌው ነበር በሌላ ስራ ወደ ሶስት መቶ ሀምሳ አንድ ፐርሰንት የኤክስፖርት ገቢያችንን ነው የሚሆነው። ሶስት መቶ ሀምሳ አንድ ፐርሰንት በጣም በጣም ትልቅ ነው። ከፍተኛው ነው እንግዲህ ኤክስፖርታችን በጣም ትንሽም ስለሆነ ሊሆን ይችላል። ከዚህ ጋር ምጣኔውን መስፈርቶች አሉት፣ የቤተ ጫና የዕዳ ጫና የሚለኩባቸው ጥሩ የሚባለው በኤክስፖርት ጋር ከመቶ አርባ በታች ሲሆን እና ከመቶ አርባ በላይ ሲሆን በጣም ከፍተኛ ነው የሚሆነው የኛ ደግሞ ሶስት መቶ ሀምሳ አንድ ፐርሰንት ነው እና ትልቅ ነው በጣም ትልቅ ነው ወደ አጠቃላይ ሀገር ምስታችን ጋር ስታነጻጽረው የሀገር ውስጡንም ብድር ጨምረ ስታነጻጽረው ጂዲፒያችን አሁን ወደ ሰማኒያ ቢሊየን አካባቢ ነው ወይም ሰማኒያ ነጥብ አንድ ቢሊየን አካባቢ ነው። እንግዲህ ወደ ስልሳ አራት ስልሳ አምስት ፐርሰንቱ ነው የሚሆነው የዳጫ ነው፣ በአጠቃላይ የሀገር ውስጡንም ጨምሮ እና ይህ በጣም ከፍተኛ ነው ለአንድ ኢኮኖሚ እና ሀያ ፐርሰንት የሀገር ውስጡን ተተለው ውጪ የምትከፍለው የመንግስትን ወጪ ሀያ ፐርሰንት ሲወስድ ወይም ሀያ አምስት ፐርሰንት ሲወስድ በጣም ከፍተኛ የፋይናንስ አቅምን የሚፈታተል ነው። ስለዚህ ዓለም አቀፍ ኅብረተሰብ ሪሊፍ ዝም ብሎ እዳን ማስተላለፍ እና ማሸጋገር ብቻ ሳይሆን መሰረዝም ነው ያለበት ብለን ነው እኛም እየገፋን ያለ ነው። ይሄ የሞራል ብቻም ሳይሆን በዚህ ሁኔታ እያሉ አንድን ሀገር እዳ ክፈሉ ብሎ ማስቸገር ከሰብአዊነትም በላይ ነው። ትልቅ ቀውስ ነው በኢኮኖሚ ላይ የሚያደርሰው። እና ይሄንን እንዲመረምሩ አበዳሪዎች ብቻ ሳይሆን ተበዳሪዎችም ሪስፖንስብል ቦሮይንግ እና ሪስፖንሲብል የሆነ ሌንዲንግ ሲስተም እንዲኖር ብዙ ጊዜ ሰጡ ብድሮች ለድሃ ሀገሮች በተለይ ከወለድ ነፃ ወይም በአነስተኛ ወለድ ነው መሆን ያለባቸው ተብሎ ነው ብዙ ጊዜ የሚደረገው። እንደ አጋጣሚ ሆኖ አንዳንድ ጊዜ ከመንግስታት ብቻ ሳይሆን ከፕራይቬት ሴክተሩ ስለሚበደሩ የኛ ሀገሮች ይህንን የባላንስ በተለየ ኢንትረስት ነፃ የሆነ ከወለድ ነፃ የሆነ ብድር የማግኘት አቅማቸው እየወጣ ነው እና ወለድ የሚከፈለውም ከፍ እያለ ነው። ብድሩ ብቻ ሳይሆን ወለዱም ድሮ ከነበረው ከፍ እያለ እየመጣ ስለሆነ እዳ ብድር ይሰጣቸው ብቻ ሳይሆን እዳ ይቀነስ ብቻ ብቻ ሳይሆን እያለ ያለ ነው። እኛም ወለድ የሌለው እዳ ይሰጥ እያልን ነው እየገፋን ያለ ነው። ይሄ በጣም መሰረታዊ እጅግ መሰረታዊ ውሳኔ የሚፈልግ ሀገሮች አሁን እንደምታውቀው ሁሉም ሀገር እየተበደረ ምን እያለም ኢኮኖሚውን በመደገፍና በህዝቦቻቸው ላይ የሚደርሰው ጫና እየቀነሱ ነው ያሉት። ይህን እንዳደርጉ እንደኛ እንደ ኢትዮጵያ ያሉ ሀገሮች ደግሞ ከፍተኛ የገንዘብ እና የአቅም ችግር ያላቸው ስለሆኑ ያለባቸው ስለሆነ በአፋጣኝ መፍትሄ እንዲያገኝ መደረግ ያለበት ጉዳይ ነው እና ያነሳው ነጥብ እና ጠቅላይ ሚኒስትሩም አነሱ ያልከኝ በጡት አርትክል በጣም ኒውዮርክ ታይምስ ላይ የወጣው አርቲክል በጣም ጠቃሚና ና አስፈላጊም ነው ብዬ ነው የማምነው። እንደዛ ነው መታየት ያለበት። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።